ትኩረት በአፍሪካ። ጤና ይስጥልኝ አድማጮች፣ እንደምንሰንብታችኋል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ኢትዮጵያ ባባረረቻቸው ሰባት የመንግስታቱ ድርጅት ሰራተኞች ጉዳይ ላይ ባሳለፍነው ረቡዕ አስቸኳይ ስብሰባ አድርጓል። ዓለም አቀፍ ድርጅቱ በኢትዮጵያ ጉዳይ ከአንድ ሳምንት ባነሰ ጊዜ ውስጥ ለመምከር ሲሰበሰብ የረቡዕ ዕለቱ ሁለተኛው ነበር። በመጀመሪያው ዝግና በቀጣዩ ክፍት ስብሰባ ላይ ግን የጸጥታው ምክር ቤት የተከፋፈለ ሀሳብ ተንጸባርቆበታል። የዛሬው የትኩረት በአፍሪቃ መሰናዶ ቀዳሚው ርዕሳችን ነው። አፍሪቃ ውስጥ የስራ አጦች ቁጥር በየጊዜው እየጨመረ መምጣቱ በአህጉሪቱ ብርቱ ተግዳሮትን ፈጥሯል። በዚህ ጉዳይ ላይ የዳቼቬሊዋ ማርቲና ሽቪኮቭስኪ ያጠናቀረችውን ዘገባ ለአድማጮቻችን እንዲመች አድርገን አሰናርተኗል። አብራችሁን ቆዩም። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትግራይ ክልል ግጭት ከተቀሰቀሰበት ካለፈው አስራ አንድ ወር ግድም አንስቶ ለአስር ጊዜያት በኢትዮጵያ ጉዳይ ሊወያይ ስብሰባ ተቀምጧል ስብሰባዎቹ አንዴ በዝግ ሌላ ጊዜ ደግሞ በይፋ ቢሆኑም አስራ አምስቱ የጸጥታው ምክር ቤት አባላት በኢትዮጵያ ጉዳይ አንድ አቋም መያዝ ግን አልቻሉም። ከታላቁ የህዳሴ ግድብ አንስቶ እስከ ትግራይ ክልል ግጭት ጉዳይ ምክር ቤቱ ተደጋጋሚ ውይይት አድርጓል። አንዳንድ የፖለቲካ ተንታኞች የጸጥታው ምክር ቤት ኢትዮጵያን በሚመለከት ወደ ምክር ቤቱ ሊሄዱ የማይገባቸውን ጉዳዮች ሊወስድ አይገባም ሲሉ ይሞግታሉ። የጸጥታው ምክር ቤት ስለ ኢትዮጵያ በተደጋጋሚ መወያየቱን ግን ቀጥሎበታል። ምናልባትም የኢትዮጵያ ጉዳይ ምክር ቤቱን ከተለመደ አሰራሩ ወጣ ያሉ ክስተቶች እንዲንጸባ ረቁበትም ሳያደርግ አልቀረም። ረቡለት የጸጥታው ምክር ቤት ሰላምና መረጋጋት በአፍሪካ በሚል አጀንዳ ቀርጾ ሲወያይ የኢትዮጵያ ጉዳይ አብይ ርዕሱ ነበር። ኢትዮጵያ የአገሪቱን ሉዓላዊነት የሚጥስና ለብሔራዊ ደህንነት ስጋት የሚሆኑ ድርጊቶችን ፈጽመው በመገኘታቸው በሚል ከሀገር ስላባረረቻቸው ሰባት የመንግስታቱ ድርጅት ሰራተኞች ጉዳይ ምክር ቤቱ በዚሁ አስቸኳይ ስብሰባው ተነጋግሯል። ለወትሮ በጸጥታው ምክር ቤት ስብሰባ ንግግር በሚደረግበት ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ ጣልቃ ገብተው ጥያቄ ሲያቀርቡ ታይተው አያውቁም። በዚህ ስብሰባ ወቅት ግን የድርጅቱ ዋና ጸሐፊ አንቶኒዮ ጉተሬሽ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ታየ አጽቀሥላሴን ጥያቄ ጠይቋቸዋል። ኢትዮጵያ የመንግስታቱን ድርጅት ሰራተኞች ላባረረችበት ክስ ማስረጃ ታቅርብም ብሏል። ዋና ጸሐፊውም አንድ ነገር ልጠይቆት እፈልጋለሁ ሚስተር አምባሳደር ከሀገር ስለተባረሩት የመንግስታቱ ድርጅት ሰራተኞች በኢትዮጵያ መንግስት ለየትኛውም የተባበሩት መንግስታት ድርጅት ተቋም የቀረበ ማንኛውም የተጻፈ ሰነድ ካለ የዚያ ቅጂ እንዲደርሰኝ ይፈልጋለሁ። ምክንያቱም ስለ እነዚያ ምንም የማውቀው ነገር የለም። ሰነዱ ለድርጅቱ ቀርቦ እኔ ጋ ካልደረሰ በድርጅት ውስጥ ስለሆነው ነገር ምርመራ ማድረግ ይኖርብኛል። እናም ሰነዱ ለእኔም ነገሩን ለማወቅ በጣም ይጠቅመኛል። አንቶኒዮ ጉተሬሽ የተባበሩት መንግስታት ድርጅት ሰራተኞች ገለልተኝነትን በተመለከተ ከኢትዮጵያ ቀረበ ስላሉት ቅሬታ ጠቅላይ ሚኒስትር አብይ አህመድ መረጃውን እንዲልኩላቸው ለሁለት ጊዜያት መናገራቸውን አክለው ገልጧል። ሆኖም እስካሁን ለዚህ ጥያቄያቸው መልስ አለማግኘታቸውንም አክሏል። በዋና ጸሐፊው ለቀረበው ጥያቄ አምባሳደር አስቀስላሴ ስላሴ መልስ ሲሰጡ ሚስተር ዋና ጻፊ በሚገባ ተረድቾታለሁ። ለህዝባችንና ለመንግሥት ጭምር የሰጡትን ድጋፍ በሚገባ እረዳለሁ እገነዘባለሁኝ። ልቦ የት ጋ እንዳለም እናውቃለን። ጉዳያችንን በቀናነት ለመመልከት ጥረዋል። ያንንም እጅግ በጣም እናከብራለን። ጥያቄውን በተመለከተ ከሚመለከታቸው ባለስልጣናት ጋር እነጋገራለሁ በእርግጥ ያንን በፍጥነት ነው የምናደርገው። በመግለጫዬ ግልጽ እንዳደረጉት ይህ ጉዳይ በኢትዮጵያና በተባበሩት መንግስታት ድርጅት ነው መታየት ያለበት። እጄ የሚገባን ማንኛውንም ሰነድ ለጽህፈት ቤቱ አቀርባለሁ። ክብርነቶ አመሰግናለሁ። አምባሳደር አጽቀ ስላሴ የጸጥታው ምክር ቤት በኢትዮጵያና በተባበሩት መንግስታት መካከል ያለን ጉዳይ አጀንዳ አድርጎ መወያየቱ ተገቢ ያለመሆኑን ተናግሯል። ሌሎች በርካታ ሀገራት የተባበሩት መንግስታት ድርጅት ሰራተኞችን ግልጽ ወይንም ግልጽ ባልሆነ መንገድ ከሀገራቸው ሲያባረሩ የጸጥታው ምክር ቤት በጉዳዩ ላይ ለመወያየት አስቸኳይ ስብሰባ የጠራበትን አንድም ጊዜ እንደማያስታውሱም አክሏል። ከኢትዮጵያ የጽሁፍ መረጃዎች አልደረሱኝም መረጃዎቹ ይቅ ያቀረቡልኝ ያሉት የድርጅቱ ዋና ጸሐፊ ከዚህ ልዩ ስብሰባ ሲወጡ በአንዲት ጋዜጠኛ ድንገተኛ ጥያቄ ቀርቦላቸውም ነበር። ዋና ጸሐፊ እስከማስታውሰው ድረስ በጸጥታው ምክር ቤት ውስጥ መልስ ሲሰጡ አንድ ጊዜም ታይተው አያውቁም ነበር። ይህ የሚያሳየው በአሁኑ ወቅት በኢትዮጵያ መንግስት ደስተኛ ያለመሆኖትን መጠን ይሆን? ዋና ጸሐፊው በአጀብ ከፊት ለፊታቸው ወደሚገኘው ደረጃ ከመውጣታቸው በፊት ላፍታ ቆም ብለው ቆጣ ባለ ገጽታ ቀጣዩን አጠር ያለ መልስ ሰጥቷል። የተባበሩት መንግስታት ድርጅት ክብርን ማስጠበቅ ግዴታ ነው። ከኢትዮጵያ የተባረሩትን የተባበሩት መንግስታት ድርጅት ሰራተኞች አስመልክቶ በጸጥታው ምክር ቤት በተካሄደው አስቸኳይ ስብሰባም በድጋሚ አባል ሀገራት አንድ አቋም መያዝ ሳይችሉ ተለያይቷል። ሆኖም በስብሰባው የታደሙ በርካታ ሀገራት የቀድሞ የናይጄሪያ ፕሬዝዳንት ኦሊሴንጎን ኦባሳንጆ የአፍሪቃ ህብረት የአፍሪቃ ቀንድ ከፍተኛ ልዑክ መሆናቸውን እንደሚደግፉ ተናግሯል። አድማጮች አሁን ደግሞ ወደ ቀጣዩ ዘገባችን እንሻገራለን። የስራ አጥነት ቁጥር አፍሪካ ውስጥ ጨምሯል። ወጣቶች ስራ ለማግኘት ይቸገራሉ። ሆኖም ግን ኢመደበኛ ዘርፎች እያበቡ ነው። አስተሳሰብን መቀየር ወሳኝ ነው ይላል አንድ የቅርብ ጊዜ ጥናት። ናምላህ ምችምቢ 25 ዓመቷ ነው። ነዋሪነቷም ደቡብ አፍሪቃ ኬፕታውን ውስጥ ነው። ስራ አጥምናት በጣም ተስፋ አስቆራጭ ነው። ምክንያቱም ለራሴም ሆነ ለልጄ የምፈልጋቸውን በርካታ ነገሮች ማሟላት አልቻልኩም። ስለዚህ በአጠቃላይ በጣም ተስፋ አስቆራጭና የተበላሸ ነው። ሰዎች በስራ ቦታዎቻቸው የራሳቸውን ያክስትና ጎት ልጆች እንዲሁም እህቶቻቸውን ነው የሚያመጡት። እናም ለአንተ ማንም ለማያውቅህ ስራ ማግኘት በጣም ከባድ ነው። ስነ ልቦና ያጠናችው ወጣቷ ናምላህ ከፍተኛ ተቋም ውስጥ ለተማረችበት መክፈል የሚገባትን ማጠናቀቅ ተስኗት በአንድ ወቅት ስራ አጦና እንደነበረም ለዶቼ ቬሌ ተናግራለች። ታዲያ የችግሩ ገፈት ቀማሽ ናምላህ ብቻ አይደለችም። በርካታ አብሯት የተማሩ ጓደኞቿም ተመሳሳይ ችግር እንደገጠማቸው ተናግራለች። ከሳራ በታች ባሉ የአፍሪቃ ሀገራት የስራ አጡ ቁጥር በከፍተኛ ሁኔታ እየጨመረ መሆኑን አንድ በጀርመን የፍሬድሪሽ ኤበርት ተቋም የተደረገ ጥናት ይጠቁማል። የምጣኔ ሀብት ሳይንቲስቱና የአፍሪቃ ጉዳይ ባለሙያው ሮቤርት ካፔል የስራ አጥ ቁጥሩ የሚጨምርበትን መጠን እንዲህ ይተነትናሉ። አፍሪካ ውስጥ የስራ ገበያው ማነቆ እየገባበት ነው። ምጣኔው አንድ ከመቶ እያደገ የስራ ገበያው መቅጠር የሚችለው ግን ከግማሽ በመቶ ያነሰ ነው። ይሄ እጅግ በጣም ጠባብ ነው። ሌላው ቀርቶ ምጣኔው ለቀጣይ አስር ዓመታት ከአምስት እስከ ስምንት በመቶ ቢያድግ እንኳ የስራ ገበያውን እጥረት ማሸነፍ አይቻልም። ያም በመሆኑ አፍሪካ ውስጥ የስራ አጡ ቁጥር ይበልጥ መጨመሩ እንደማይቀር ባለሙያው ተናግሯል። በተለይ ወጣት ሴቶች ላይ ስራ አጥነቱ ጎልቶ እንደሚታይ ማክሏል። ለአብነት ያህል ኢትዮጵያ ውስጥ የወጣት ስራ አጥነት ቁጥር ከ25 ከመቶ በላይ መሆኑን የስራ ዕድል ፈጠራ ኮሚሽን ለዶቼቬሌ ገልጧል። ወጣቷ ዲያና ተክላ በዚሁ ኮሚሽን በኩል አነስተኛ ብድር አግኝታ ወደ ስራ ገበያው መቀላቀሏን ተናግራለች። ከዩኒቨርሲቲ ከተመረቁ በኋላ ስራ ለማግኘት እጅግ አዳጋች ነው። በርካታ ሰዎች ስራውን ቀድመው ተቀጥረው ስለሚይዙት የሚሻለው የራስን ስራ መፍጠር ነው። የስራ ፈጣሪ ሆኖ ራስን መቅጠር ነው የሚያዋጣው፣ ራስን ረድቶ የቤተሰብን ሕይወት መቀየር። ዲያና ያጠናችው ስነ ሕንጻ ሲሆን ጎን ለጎን የቤት ውስጥ ማስዋብ ሙያን በግሉ አዳብራለች። ከምረቃ በኋላ ስራ ለማግኘት ፍለጋው እጅግ አታካች እንደነበረም ተናግራለች። እናም ወጣቶች ስራ አጣን ብለው ከመቀመጥ ይልቅም የስራ ገበያው ጠባብ በሆነባቸው ቦታዎች የራሳቸውን ስራ ለመፍጠር እንዲታትሩ ባለሙያዎች ያበረታታሉ። አድማጮች፣ የትኩረት በአፍሪቃ መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ። ጋዜጦች አምድ ጤና ይስጥልኝ አድማጮች እንደምን አመሻችሁ ሰሞኑን የአውሮጳ ጋዜጦች ከዘገቧቸው አቤት ካልናቸው መካከል መራርጠን ቀርበናል። ኢትዮጵያ ሰባት የተባበሩት መንግስታት ድርጅት ሰራተኞችን ከግዛቷ ማባረሯን ተከትሎ ለሞንድ የተባለው የፈረንሳይ ጋዜጣ የሰብአዊ ድጋፍ ከሚሰጠው ተቋም ጋር ውጥረት ላይ የምትገኘው ኢትዮጵያ በሚል ርዕስ ስር ባሰፈረው ጽሁፉ በአዲስ አበባ የሚገኙ የመንግስታቱ ድርጅት ሰባት ከፍተኛ ኃላፊዎች በሀገሪቱ ውስጥ ጉዳይ ጣልቃ ገብተዋል በሚል ለውሳኔ መድረሷን መግለጿን ዝርዝሯል። የኢትዮጵያ እርምጃን ያልተለመደ ውሳኔም ብሎታል። ጋዜጣው በትግራይ ያለው የሰብአዊ ቀውስ አስከፊ መሆኑን ለአምስት ነጥብ ሁለት ሚሊዮን ህዝብ ያስቸኳይ የምግብ እርዳታ እንደሚያስፈልግም ይዘረዝራል። የፈረንሳዩ ለሞንድ ጋዜጣ በመቀጠል በትግራይ አራት መቶ ሺህ ያህል ሰዎች በረሃብ መሰል ሁኔታ ላይ ይገኛሉም ይላል። በአሁኑ ወቅት ወደ አማራና አፋር ክልሎች በመስፋፋቱ ብዙ ሰዎችን አሳሳቢ ደረጃ ላይ ከትቷልም ይላል። በመቀጠል አሜሪካና የአውሮፓ ሀገራት በዚህ ሳምንት የተባበሩት መንግስታት የጸጥታው ምክር ቤት የአዲስ አበባን ይህን ውሳኔ ለሌሎች ሀገራት አደገኛ ምሳሌን በመፍጠሩ አጥብቆ ሊወቀስ ይገባል ሲሉ ስብሰባ መጥራታቸውን ዘርዝሯል። የትግራይ ጦርነት ከተጀመረበት ጊዜ አንስቶ የምክር ቤቱ አባላት በኢትዮጵያ ጉዳይ ስብሰባ ቢጠሩም እንደ ሩሲያን በመሳሰሉ ሀገሮች ምክንያት ምክር ቤቱ ስምምነት ላይ መድረስ እንደተሳነው ለሞንድ አስነብቧል። የሱዳን መንግስት ተቃዋሚዎች በሀገሪቱ የሚገኘውን ትልቁን ወደብ በማገዳቸው በሱዳን የምግብ እጥረት እየታየ መሆኑን የዘገበው ኖዌስ ዶችላንድ የተባለው የጀርመን ጋዜጣ ነው። ሱዳንን ለሶስት አስርተ ዓመታት በጠንካራ ክንዳቸው ያስተዳደሩት የቀድሞ ፕሬዚዳንት ኦማር አልበሽር ከስልጣን ከተወገዱ ከአንድ ዓመት ተኩል በኋላ ዛሬም ሀገሪቱ አልተረጋጋችም። የተለያዩ የብሔር ቡድኖችና አማጺያን በሀገሪቱ የመናገር ነጻነትና ኢኮኖሚ መሻሻል እንዲመጣ በመጠየቅ በሽግግር ምክር ቤቱ ስልጣን ለማግኘት እየተፋለሙ ናቸው። በምስራቅ ሱዳን ውስጥ ከሚገኙት ትልልቅ ጎሳዎች መካከል አንዱ የሆነው የቤጃ ጎሳ አባላት የሀገሪቱን ትልቅ ወደብ መዳረሻ ዘግተው ከያዙ ሳምንት ሆኗቸዋል። የቤጃ ጎሳ አባላት ከቀይ ባህር ዳርቻ ወደ ፖርት ሱዳን ከተማ የሚወስደውን የመዳረሻ መንገድ በድንጋይና በእንጨት አጥረው ይዘዋል። የሱዳን መንግስት በበኩሉ ወደ ወደቡ የሚወስደው መንገድ በአማጽያኑ በመዘጋቱ በአሁኑ ወቅት ሀገሪቱ ያላት መድኃኒት፣ ነዳጅና ስንዴ ሊያልቅ እንደሚችል አስጠንቅቋል። የሱዳን ካቢኔ ባለፈው እሁድ ይፋ ባወጣው መግለጫ የቤጃ ጎሳ አባላት ሰላማዊ ተቃውሞ የማድረግ መብት እንዳላቸው እውቅና ቢሰጥም ተቃዋሚዎቹ የወደብና አውራ ጎዳናዎችን አጥረው መያዛቸው ክልሉን ከሌላው የሀገሪቱ ክፍል ጋር የሚያገናኘውን መንገድ መዝጋት ግን የሁሉንም ሱዳናውያን ጥቅም የሚጎዳ መሆኑን አስጠንቅቋል። ሶማሊያ ከ30 ዓመታት በኋላ ለመጀመሪያ ጊዜ ብሔራዊ ፊልም ቤቷን ከፈተች ሲል የጻፈው የስዊዘርላንዱ ኖኤ ሱሪሸር ሳይቱንግ ነው። በሶማሊያ መዲና መቃደሾ ከ30 ዓመታት በላይ ተዘግቶ የነበረውና በቅርቡ ታድሶ ተመልካችን በፊልም ማንበሽበሽ የጀመረው መቃደሾ መዲና የሚገኘው ብሔራዊ ቲያትር እንደገና መከፈት ተዳፍኖ የነበረውን የሶማሊያ ኪነ ጥበባዊ ህይወት እንደገና የመመለስ ተስፋን ያጎናፀፈ ነው ይላል ጋዜጣ። ተቀመጠው ከጎርጎሮሳውያኑ 1991 በኋላ ባለፈው ሳምንት ረቡ የተከፈተው ደማቅ ሰማያዊ ቀለመ መቀመጫዎች ያሉት መቃደሾ እምብርት ላይ የሚገኘው ፊልም ቤት በታዳሚ ሞልቶ እንደነበርም ተጠቅሷል። ወደ 1500 እንግዶች በተገኙበት የመክፈቻ ስነስርዓት በከፍተኛ ጥበቃ ስር እንደነበርና በመክፈቻ ስነስርዓቱ ላይ የቀረቡት ሁለት ፊልሞች ደራሲ የሆነችው አንዲት የ24 ዓመት ሶማሊያዊት የተገኘችበት እንደነበረም ኖኤ ሱሪሽ ሳይቶን ዘግቧል። የዓለም ጤና ድርጅት የወባ ክትባት ከሰሃራ በታች ባሉ የአፍሪቃ ህጻናትና በሽታው በስፋት ጉዳት በሚያደርስባቸው ሌሎች አካባቢዎች በሰፊው ጥቅም ላይ እንዲውል ምክር መስጠቱን ፋይናንሻል ታይምስ የተባለው የብሪታንያ ጋዜጣ አስነብበዋል። በቁርቁሮሳውያን አቆጣጠር በ2019 ከአምስት ዓመት በታች የሆኑ ከ400 ሺህ በላይ ሰዎችን የገደለው የወባ በሽታን ለመከላከል ሞስኪሪክስ የተሰኘ ታሪካዊና ውጤታማ የሆነ አዲስ ክትባት መገኘቱ ተመልክቷል። ክትባቱ አንድ ክፍለ ዘመንን ከተሻገረ የክትባት ማበልጸግ ሙከራ በኋላ የተሳካለት ክትባት ሲል ፋይናንሻል ታይምስ ዘግቧል። የወባ በሽታ በአፍሪቃ በተለይም በጎርጎሮሳውያኑ 2019 በበሽታው ከተያዙት መካከል 94 በመቶ የሚሆኑት ሰዎች በአብዛኛው ህጻናት መሞታቸውንም ይዘረዝራል። በህጻናት ላይ ለሚከሰት አደገኛ የወባ በሽታን ለመከላከል ክትባቱ አራት ጊዜ መውሰድ ያስፈልጋልም ተብሏል። በአፍሪቃ ለሚገኙ ህጻናት የሚሰጠው ይህ ክትባት የበሽታውን ስርጭት ለመቀነስ የሚደረገውን ጥረት ያጠናክራል የሚል ተስፋ ተጥሎበታል። የዓለሙ የጤና ድርጅት ዋና ጸሐፊ ዶክተር ቴዎድሮስ አደሃኖም ክትባቱ ስራ ላይ እንዲውል የተፈቀደበትን ወቅት ታሪካዊ ብለውታል። የዓለሙ የጤና ድርጅት እዚህ ውሳኔ ላይ የደረሰው ከጎርጎሮሳዊ 2019 አንስቶ በመካሄድ ላይ በነበረ ምርምር በጋና በኬንያና በማላዊ ከ800 ሺህ በላይ በሚሆኑ ህጻናት ላይ ከተካሄደ ክትትል በኋላ መሆኑን ማስታወቃቸውን ፋይናንሻል ታይምስ ዘግቧል። የኬንያታ ቤተሰቦች ሚስጥራዊ ድርጅቶችና የንግድ እንቅስቃሴዎች እንዲሁም እስከ 30 ሚሊዮን ዶላር የሚያወጣ አንድ ድርጅት መገኘቱ ተገለጸ። ባሳለፍነው ሳምንት መጨረሻ እሁድ ዕለት የፓንዶራ ሰነዶች ተብለው በተጠሩት ሰነዶች በባህር ማዶ ኩባንያ ሰነዶች ውስጥ 35 የሚሆኑ ስልጣን ላይ ያሉና የቀድሞ መሪዎች እንዲሁም ከ300 በላይ የመንግስት ባለስልጣናት ፋይሎች ይፋ ሆነዋል። በተገኙት ሰነዶች መሰረት የ88 ዓመት ዕድሜ ባለጸጋዋ የኡሁሩ ኬንያታ እናት ጌኒና ባሪስ ተብሎ የተጠራ የፋውንዴሽን የመጀመሪያ ተቆጣጣሪ መሆናቸው የተገለጸ ሲሆን ልጃቸው ፕሬዚዳንት ወሩ ክንያታ ደግሞ እሳቸው ሲሞቱ ወራሽ እንደሚሆኑ ታውቋል ተብሏል። በሰነዶቹ ላይ ግን ተቋሙ ለምን እንደተመሰረተና ምን ያህል ሀብት እንዳለው ምንም የተገለጸ ነገር የለም። በፓንዶራ ሰነዶች የኬንያታ ቤተሰቦች ምን ያህል የተጣራ ሀብት እንዳላቸው ባይገለጽም ቤተሰቡ በትራንስፖርት፣ በኢንሹራንስ፣ በሆቴል፣ በግብርናና በመሬት ባለቤትነት ላይ ተሰማርተው እንደሚገኙ ተገልጿል። በጎርጎሮሳውያኑ 2018 ዓመት ላይ ፕሬዚዳንት ኡሁሩ ኬንያታ ከቢቢሲ ሃርድ ቶክ ፕሮግራም ጋር ባደረጉት ቆይታ የሀብት መጠናቸው በግልጽ እንደሚታወቅና እንደ ፕሬዚዳንትነታቸው ደግሞ በሕገ መንግስቱ መሰረት የሀብታቸውን መጠን ማሳወቃቸውን ተናግረው ነበር። በዚሁ አድማጮች፣ የሳምንቱ ከጋዜጦች አምድ ዝግጅታችን ይጠናቀቃል። አዘጋጅቼ ያቀረብኩላችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።